የትራምፕ አስተዳደር በካናዳ፣ ሜክሲኮ እና ቻይና ላይ ስለሚጣለው ታሪፍ አስፈላጊነት ማስረዳቱን ቀጥሏል ይላል። የትራምፕ አስተዳደር በካናዳ፣ ቻይና እና ሜክሲኮ ላይ ለምን ታሪፍ መጣል አስፈላጊ እንደሆነ በሳምንቱ መጨረሻም ክርክሩን ማቅረቡን ቀጥሎ ነበር። ሶስቱ ሀገራት የአጸፋ እርምጃ እንደሚወስዱ አስታውቀው ነገር ግን ከአሜሪካ ጋር ለመነጋገርና ለመተባበር በራቸው ክፍት እንደሆነ ገልጸዋል። ዛሬ ጠዋት ላይ ደግሞ ዶናልድ ትራምፕ ከካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ ጋር መነጋገራቸውን አስታውቀዋል። ዶናልድ ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ መድረክ ላይ ባሰፈሩት መልእክት እኩለ ቀን ላይ ከትሩዶ ጋር ለመነጋገር ቀጠሮ እንደያዙ አስታውቀው አዲስ ታሪፍ በካናዳ ላይ የጣሉት በአሜሪካ የበርካቶችን ህይወት በመቅጠፍ ላይ የሚገኘውን ፈንትነል የተሰኘውን ሱስ አስያዥ መድኃኒት በህገወጥ መንገድ ወደ አሜሪካ መግባቱን ለመከላከልና ካናዳ ተጨማሪ ጥረት እንድታደርግ ጫና ለመፍጠር መሆኑን አስታውቀዋል። ትራምፕ በተጨማሪም ከሜክሲኮ ፕሬዚዳንት ክላውዲያ ሼንባው ጋር ለመነጋገር እቅድ እንዳላቸው አስታውቋል። ቬሮኒካ ባልደራስ ኢግሊሲያስ የላከችውን ዘገባ እንግዶ ወልዴ እንደሚከተሉ ያቀርበዋል። አሜሪካ ከነገ ማክሰኞ ጀምሮ በካናዳ፣ ቻይና እና ሜክሲኮ ላይ አዲስ ታሪፍ ለመጣል ተዘጋጅታለች። ሀገራቱ ከፍተኛ ሱስ አስያዥ መድኃኒት ፌንታኒል እና ህገወጥ ፍልሰተኞችን ወደ አሜሪካ ከመግባት ባለመግታታቸው ለታሪፍ ጭማሪው ምክንያት እንደሆነ የትረምፕ አስተዳደር ያስረዳል። የሀገር ውስጥ ደህንነት ሚኒስትሯ ክሪስቲ ኖም ጉዳዩን በተመለከተ በኤንቢሲ ቴሌቪዥን በሚዘጋጀው ና ሜት ዘ ፕሬስ በተሰኘው ፕሮግራም ላይ ቀርበው አስተያየት ሰጥተዋል። እነዚህ ሀገራት ህገወጥ ፍልሰትን ለማስቆም እና በሀገራችን በህገወጥ መንገድ የገቡ ዜጎቻቸውን ለመውሰድ ከአሜሪካ ፕሬዝዳንት ጋር አብሮ መስራትና መተባበር አለባቸው። የታሪፍ ጭማሪው አሜሪካውያን በሚገዙት አትክልትና ፍራፍሬ እንዲሁም የመኪና መለዋወጫ ላይ የዋጋ ጭማሪ እንደሚያስከትል ተንታኞች በመናገር ላይ ናቸው። ዶናልድ ትራምፕ ትሩዝ በተሰኘውና እርሳቸው በባለቤትነት በያዙት ማህበራዊ መድረክ ላይ ባሰፈሩት መልእክት የተወሰነ ችግር ሊኖር እንደሚችል ወይም ላይኖርም እንደሚችል ጠቁሞ፣ ነገር ግን አሜሪካንን ታላቅ እንደሚያደርጉና ለዛም የሚከፈለው ዋጋ ተገቢ መሆኑን መከፈልም እንዳለበት አመልክተዋል። የሀገር ውስጥ ደህንነት ሚኒስትሯ ክሪስቲ ኖኤም ጉዳዩን ከኤንቢሲ ጋር ባደረጉት ቃለ ምልልስ ላይ አንስተዋል። ዋጋ የሚጨምር ከሆነ ሌሎች ወገኖች አሜሪካ ባወጣችው ደንቦች ላይ ምላሽ በመስጠታቸው ምክንያት ነው። የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ የአጸፋ እርምጃ እንደሚወስዱ ባለፈው ቅዳሜ ተናግረዋል። የትረምፕ ታሪፍ ተግባራዊ የሚሆን ከሆነ ሀገራቸውም ከአሜሪካ በሚገቡ ሸቀጦች ላይ 25 በመቶ ታሪፍ እንደምትጭን አስታውቀዋል። ነገር ግን ካናዳ አሁንም በጋራ መግባባትና ትብብር ላይ እምነት እንዳላት አስታውቃለች። በአሜሪካ የካናዳ አምባሳደር ክርስቲን ሄልማን ከዋይት ሀውስ ባለስልጣናትና ከኛ የፖሊሲ ኤጀንሲ ተወካዮች ጋር በመሆን በሚቀጥሉት ቀናት ወደ ቻይና ቀንተን በችግሩ ላይ እንመክራለን። ሌላ ምን ማድረግ እንደምንችል አናውቅም። ነገር ግን የሚቀርብልንን ማንኛውንም ሀሳብ ለመመልከት ዝግጁ ነን። የሜክሲኮ ፕሬዝደንት ክላውዲያ ሼንባውም ችግሮችን ለመቅረፍ በጋራ ለመስራት ለካናዳና ለአሜሪካ ጥሪ አቅርበዋል። ፕሬዚደንቷ በኤክስ ማኅበራዊ መድረክ ላይ ባስተላልፉት መልእክት ግን ሀገራቸው የታሪፍም ሆነ ከታሪፍ ውጪ የሆነ የአጸፋ እርምጃ እንደምትወስድ አስታውቀዋል። የአሜሪካንን የታሪፍ ጭማሪ በተመለከተ በዓለም የንግድ ድርጅት መድረክ ላይ እንደምትሞግት ቻይና አስታውቃለች። በአጸፋው ስለምትወስደው እርምጃ ግልጽ ባታረግም ዋሽንግተን ወደ ውይይት እንድትገባ ጠይቃለች። ቬሮኒካ ባልደራስ ኢግሌሲያስ ላላከችው ዘገባ፣ እንግዶሌኔኝ ዋሽንግተን ዲሲ።